የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ በኢትዮጵያ ያለውን የእናቶችና የሕጻናት ሞት ለመቀነስ ያለሙ መርሃ ግብሮችን ዛሬ ይፋ አድርገዋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር ለአምስት ዓመት አንድ መቶ ሰማንያ አንድ ሚሊዮን ዶላር የተመደበላቸው ፕሮጀክቶች ይፋ በተደረጉበት ስነ ስርአት ላይ ተገኝተዋል። በኢትዮጵያ አምባሳደርነታቸው የመጀመሪያ በሆነ ንግግራቸው ሀገራቸው ለኢትዮጵያ የጤና ዘርፍ ብቻ በየአመቱ ሁለት መቶ ሚሊዮን ዶላር እየለገሰች መቀጠሏን አስታውሰዋል። እስክንድር ፍሬው ተከታዩን ልኳል። እንደ አውሮፓውያን አቆጣጠር እስከ 2022 ለአምስት ዓመታት የሚተገበሩት አራት መርሃ ግብሮች የእናቶችና ህጻናት ሞትን ለመቀነስ ያለሙ ናቸው። 181 ሚሊዮን ዶላር ወይም 4.9 ቢሊዮን ብር የተመደበላቸው ናቸው መርሃ ግብሮቹ። አራቱ መርሃ ግብሮች በመጀመሪያ ደረጃ የህክምና እንክብካቤ፣ በአዳጊ ክልሎች ጤና ስርዓት፣ ለንጽህና ትኩረት በሚሰጠው መርሃ ግብር እንዲሁም በክትትል ግምገማ ተሞክሮና ስርጸት ስራዎች ላይ ያተኮሩ መሆናቸው ተመልክቷል። በሸራተን ሆቴል የተካሄደው የመርሃ ግብሮቹን ይፋ የማድረግ ስነ ስርዓት አዲሱ የዩናይትድ ስቴትስ አምባሳደር ማይክል ሬኖር የተገኙበት በኢትዮጵያ አምባሳደርነታቸውም የመጀመሪያ ንግግር ያደረጉበት ነው። መርሃ ግብሮቹ በአርሶአደርና አርብቶ አደር አካባቢዎች የመጀመሪያ ደረጃ የሕክምና እንክብካቤ አገልግሎትን ለማሻሻል ንጹህ የመጠጥሃና የንጽህና አገልግሎትን ለማዳረስ ያግዛሉ ብለዋል። ለትምህርት ስርዓትና እያደገ ላለው የኢንዱስትሪ ዘርፍ ገንዘብ ማውጣት አስፈላጊ መሆኑን አምባሳደሩ ተናግረዋል። የሚማርና ስራ የሚቀጠር ጤነኛ ህብረተሰብ እስከሌለ ድረስ ግን ሌላው ነገር ሁሉ ፍሬ አልባ እንደሚሆን ነው የጠቆሙት። ከዚህ በመነሳትም ዩናይትድ ስቴትስ ለኢትዮጵያ የጤና ዘርፍ ከፍተኛ ድጋፍ ስታደርግ መቆየቷን አምባሳደሩ አብራርተዋል። Nutrition, tuberculosis, and water sanitation and hygiene. USAID ለኢትዮጵያ የጤና ዘርፍ ከፍተኛ ገንዘብ በመለገስ ቀዳሚ ነው። in በየዓመቱ 200 ሚሊዮን ዶላር ከኤችአይቪ ኤድስ፣ ከወባ፣ ከሳምባ ነቀርሳ ጋር ለሚካሄደው ውጊያ ለቤተሰብ ምጣኔና ለስነ ተዋልዶ ጤና፣ ለእናቶችና ሕፃናት ጤና፣ የተመጣጠነ ምግብ ለማቅረብ እንዲሁም ለውሃና ለንጽህና ፕሮግራም ሲሰጥ ቆይቷል። ይህ ገንዘብ ለልማት ለሰብአዊ እርዳታና ለአስቸኳይ ጊዜ ድጋፍ ፕሮግራሞቻችን ከምናወጣው በተጨማሪ ነው። የእናቶችና ህጻናት ጤናን ለማሻሻልና በአጠቃላይም የጤና እንክብካቤ ስርዓትን ለማጠናከር በዩናይትድ ስቴትስና በኢትዮጵያ መካከል ያለው አጋርነት ከሐምሳ ዓመታት በላይ ያስቆጠረና ጠንካራ ነው። በሚያስደንቅ ሁኔታም ውጤት ያስገኘ አጋርነት ነው። ኢትዮጵያ የእናቶችና ህጻናት ሞትን ከመቀነስ አንጻር የምዕተ ዓመቱን ግቦች ማሳካቷን አምባሳደሩ ከተገኙት ውጤቶች መካከል በምሳሌነት ጠቅሰዋል። ይህም ሆኖ የሚቀሩ ስራዎች መኖራቸውን አስታውሰዋል። በዩኤስአይዲ የሚደገፉትን ፕሮግራሞች ይፋ ያደረጉት የኢትዮጵያ የጤና ጥበቃ ሚኒስትር ፕሮፌሰር ይፍሩ ብርሃን ለጋዜጠኞች የተናገሩትም አሁንም ሊሞሉ የሚገባቸው ክፍተቶች መኖራቸውን ነው። በእናቶች ሞት ኢትዮጵያ በሶስት አራተኛ ነው ለመቀነስ አቅዳ የነበረችው የምዕተ ዓመቱ ግብ ሶስት አራተኛ ማለት በ75 በመቶ መቀነስ ማለት ነው። አሁን ግን የተሳካው በ72 በመቶ ነው። ኦልሞስት በ3 አራተኛ ነው መቀነስ የተቻለው። ስለዚህ ያ ትልቅ ውጤት ነው የነበረው እና አሁንም በቀጣይ መወሰድ ያለበት ነጥብ ምንድን ነው? የእናቶች ሞትና የህፃናት ሞት አሁንም ከፍተኛ ነው። አሁንም ከፍተኛ ነው። ስለዚህ ይህንን ከፍተኛ የሆነ የእናቶች ሞትን በመቀነስ በኤች ኤስ ቲ ፒው ላይ አሁን ካለንበት 412 ነው የደረስ ነው በመቶ ሺህ ወደ መቶ ዘጠና ዘጠኝ ለማድረስ ነው እቅዳችን፣ በ20 በ20 ማለት ነው። ስለዚህ ይህንን ከማገዛ አኳያ እንደዚህ አይነት ፕሮግራሞች የሚኖራቸው ሚና ከፍተኛ አስተዋጽኦ ነው የሚኖራቸው ያንን እቅዳችን እንትን ለማለት 199ኝ አሁንም ከፍተኛ ነው። እሱንም መታወቅ አለበት። በ20 ነው ይሄን እንደርሳለን ያል ነው። በ20 30 ደግሞ መድረስ ያለብን ላይ አሁን ገና አዲስ ቅድል እንሰራ ነው የተዘጋጀን ያለ ነው። ለዛም የሚያስፈልገውን የሰው ኃይል እያደራጀን ነው ያለ ነው፣ ወይም የኤስ ዲጂታል ጌት የምንላቸው ማለት ነው። እሱን ለማሳካት ደግሞ የዘላቂ የልማት ግቦችን ማለት ነው። የዘላቂ የልማት ግቦችን ደግሞ ለማሳካት ደግሞ በቀጣይ አንድ አሁን ትልቅ ጥናትና አንድ ትልቅ ስራ የሚጠብቀን አለ። ስለዚህ በዛ ነው በዛ ግንዛቤ ነው መያዝ ያለበት። የእናት የህፃናት ሞትን በተመለከተ የእናቶችን በተመለከተ ነው አብራራው። አዎ፣ የህፃናት ሞት ከአምስት አመት በታች የልጆች ሞት በተመለከተ ቀድመን ነው እንደው የሚያሳካ ነው። ስለዚህ ያ ከፍተኛ ውጤት የተመዘገበበት ስለሆነ እሱ ላይ አሁንም በየጊዜው እየወረደ ነው ያለው። አሁንም የህፃናት ሞት ከህፃናት ሞት ከዚህ በላይ እንዳይቀንስ እያደረገ ያለው የጨቅላ ህፃናት ሞት ነው የጨቅላ ህፃናት ሞት ሰዎች ደግሞ ከምን ጋር ይገናኛል? ከእናቶች ጋር ይገናኛል፣ ለእናቶች ከምንሰጠው ጤና ጋር ይገናኛል። ስለዚህ የእናቶችን ጤና ስንጠብቅ የጨቅላ ህፃናትን እንጠብቃለን። ስለዚህ እናቶችን ሞት ስንቀነስን ማለት የልጆችንም ሞት ነው እየቀነስን ያለ ነውና በአጭር ጊዜ ውስጥ ውጤታማ እንድንሆን የእናቶችንም የጨቅላ ህፃናትን ሞት ለመቀነስ ለእናቶች የምንሰጠው አገልግሎት አሁን ካለበት በተሻለ መሆን አለበት ማለት ነው። እንደ አውሮፓያን አቆጣጠር በ2000 በኢትዮጵያ ከሚወለዱ 1000 ህፃናት 97ቱ የሚሞቱበት ሁኔታ እንደነበር አሁን ግን ቁጥሩ ወደ ወደ 48 ዝቅ ማለቱ በሥነ ሥርዓቱ ላይ ተገልጿል። ዛሬ ይፋ ለተደረጉት መርሃ ግብሮች ከዩናይትድ ስቴትስ በተጨማሪ የኮሪያ ዓለም አቀፍ ትብብር ድርጅት ኮይካም ድጋፍ ማድረጉ ተጠቅሷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ